ስፖርት፣ ጤና ይስጥልኝ። የሳምንቱን ዋና ዋና የስፖርት ዘገባ ይዘን ቀርበናል። አብራችሁን ቆዩ። ትላንት በአምስተርዳም ሆላንድ በተካሄደው የማራቶን ውድድር መሰለች መልካሙ አሸናፊ ሆናለች። መሰለች የውድድሩን ርቀት ሁለት ሰዓት 23 ደቂቃ 21 ሰከንድ በመግባት አሸናፊ ስትሆን ይህ በዚህ ዓመት ያገኘችው ሁለተኛ ድሏ ነው። አትሌት መሰለችን ተከትላ አበበች ፈለቀ ሁለት ሰዓት ከ24 ደቂቃ ከ27 ሰከንድ ሁለተኛ ሆናለች። ኢዮንሲ ቹምባ ከባህሬን ሶስተኛ ስትሆን መሰረት ኃይሉ አምስተኛ በመሆን ውድድሩን ጨርሳለች። በተመሳሳይ የአምስተርዳም ማራቶን የወንዶች ውድድር የ24 ዓመቱ ኬንያዊው ዳንኤል ዋንጅሩ የከተማውን አዲስ ሪከርድ በማስመዝገብ አሸናፊ ይሆናል። ሳሙኤል ኩቱዋር እና ማሩሽ ኩሙቲያ በሁለት ሰዓት ከዜሮ 5 ደቂቃ ከ45 ሰከንድ እና ከ47 ሰከንድ በሁለት ሰከንድ ልዩነት ሁለተኛና ሶስተኛ ሆነዋል። ከአንድ እስከ ስምንተኛ ደረጃ በመውጣት ኬንያውያን አላንዳች አስጨናቂ በሮጡበት በአምስተርዳም ማራቶን ኢትዮጵያውያኖቹ ሙሉዋ ሲሆንና አበራ ኩማ አንድ ደቂቃ ከ30 ሰከንድ በማይሞላ ልዩነት ዘጠነኛና አስረኛ በመሆን ውድድራቸውን ጨርሰዋል። በቶሮንቶ ካናዳ በተካሄደው የክረምት ማራቶን በወንዶች ኬንያዊው አትሌት ፊሊሞን ሮኖ ሁለት ሰዓት ከ08 ደቂቃ ከ27 ሰከንድ በመግባት አሸናፊ ሆኗል። ስቦቅ አዲባባ ሁለት ሰዓት ከ9 ደቂቃ ከ45 ሰከንድ በመግባት ሁለተኛ ሲሆን፣ አልበርት ኮሪሪ ሁለት ሰዓት ከ10 ደቂቃ ከ21 ሰከንድ ሶስተኛ ሆኖ ውድድሩን ጨርሷል። ዝናባማ በነበረው በዚህ የክረምት ማራቶን ውድድር በሴቶች ሹሪ ደምሴ ሁለት ሰዓት ከ27 ደቂቃ ከ19 ሰከንድ በመግባት ቀዳሚ ስትሆን ታደለች በቀለ ሁለት ሰዓት 26 ደቂቃ 27 ሰከንድ ሁለተኛ ሆናለች። ሪብካችሪ ከኬንያ ሶስተኛ ሆናለች። እግር ኳስ በሳምንቱ መጨረሻ በጀርመን ቡንድስሊጋ ከተደረጉት ዘጠኝ ጨዋታዎች መካከል አራቱ ሁለት ለአንድ በሆነ ተመሳሳይ ውጤት ሲጠናቀቁ ሶስት ጨዋታዎች ደግሞ በአቻ ውጤት ተጠናቀዋል። ሰባተኛ ሳምንቱን በያዘው በጀርመን ቡንድስሊጋ ጨዋታ አርብ ቦሩሲያ ዶርትመንድ ሀርታ በርሊንን አስተናግዶ ነጥብ ተጋርቶ ለመውጣት ተገዷል። ሁለት ቀይ ካርድ በታየበት አንድ ፍጹም ቅጣት ምት በተሳተበት ጨዋታ ቫለንቲን ስቶከር ሁለተኛው ግማሽ በስድስተኛው ደቂቃ የመጀመሪያውን ጎል ከመረብ በማሳረፍ እንግዳዎቹ ሀርታዎች ቀዳሚ ሆኑ። አጥቂው ፔሪ ኤምሪክ አብሚያንግ ቦሪሲያ ዶርትመንድ ያገኘውን የፍጹም ቅጣት ምት መቶ በረኛው መልሶበታል። ከአስር ደቂቃ በኋላ ኦስማን ደንቢሌ ያቀበለውን ኳስ ጎል በማድረግ ቡድኑን አቻ አደረገ። ኤምሪሙር ሰባስቲያን ሎንግማንን በመግፋቱ በአነጋጋሪ ጥፋት በሰማንያ አራተኛው ደቂቃ ከሜዳ በቀይ ካርድ ወጣ። ዶርትመንዶች በጎዶሎ ልጅ ጨዋታቸውን ቀጠሉ። ከስድስት ደቂቃ በኋላ ስዊዛዊው የፊት ተመላላሽ በመጨረሻው ደቂቃ በሰራው አደገኛ ጥፋት ቀይ ካርድ አገኘ። ሀርታዎች በጎል ብቻ ሳይሆን በቀይ ካርድም ተመሳሰሉ። ጨዋታው በዚሁ አንድ ለአንድ በሆነ ውጤት ተጠናቀቀ። ቦሩሲያ ዶርትመንድ በሜዳቸው ለ25 ተከታታይ ጨዋታዎች ባለመሸነፍ የክለቡን ሪካርድ ቢያስመዘግቡም ባለፈው በባየር ሊቨርኩሰን ከተረቱ በኋላ በቤታቸው ማሸነፍ የተሳናቸው ሁለተኛ ጨዋታቸው ሆኗል። Dembele the provider and Obama again the goal scorer. 6 in 6 for him and with 10 minutes to go, Dorman have got it back to 1 1. ቬደር ብሬመን ባየር ሊቨርኩሰንን ማይንዝ ዶርትመንድን በተመሳሳይ ሁለት ለአንድ ረድተዋል። ቮልፍስበርግ በሊፕዚንግ አንድ ለዜሮ ሲሸነፍ በሽንግላድባህ ከሃምቡርግ ዜሮ ለዜሮ፣ አጉስበርግ ከሻልካ አንድ ለአንድ ተለያይተዋል። የቡንደስሊጋው መሪ ባየር ሙኒሽ በተከታታይ ለሁለተኛ ጊዜ ቅዳሜ ዕለትም በጉዶሎ ልጅ የተጫወተውን ፍራንክፈርትን ማሸነፍ ቸግሯቸው ነጥብ ተጋርተው በጨዋታው ጎል በማግባቱ ረገድ ሁለት ጊዜም ባየሮች ቀዳሚ ነበሩ። አሪያን ሮበን በአስረኛው ደቂቃ ቡድኑን ቀዳሚ አደረገ። ሁዚት በአርባ ሶስተኛው ደቂቃ በሜዳቸው የሚጫወቱትን ፍራንክፈርቶች አቻ አደረገ። በስልሳ ሁለተኛው ደቂቃ በጆሹዋ ኪሚች ጎል ባየር ሙኒክ አሁንም መሪነቱን ቢይዝም ማርኮ ፋቢያን በሰባ ስምንተኛው ደቂቃ ባስቆጠረው ጎል ድሉ ሳይጠና ቆይቷል። ሁዚት በ65ተኛው ደቂቃ በሁለት ቢጫ ካርድ ከሜዳ ቢወጣም ቡድኑ ከሻምፒዮኑ ጋር ነጥብ ተጋርቶ ከመውጣት አላገደውም። በሰባተኛው ሳምንት የጀርመን ቡንደስሊጋ ባየር ሙኒሽ በ17 ነጥብ ከላይ ሲቀመጥ ኮለን በ15 ነጥብ ሁለተኛ ነው። ሀርታ በርሊን በ14 ነጥብ ሶስተኛ ደረጃ ላይ ሲገኝ ቦሩሲያ ዶርትመንድና ሆፍናም በኩል 13 ነጥብ በአራተኛና በአምስተኛ ደረጃ ላይ ይገኛሉ። የእንግሊዝ ፕሪምየር ሊግ ስምንተኛ ሳምንቱን የያዘው የእንግሊዝ ፕሪምየር ሊግ ቅዳሜ ከመጀመሩ በፊት የእንግሊዝ የስፖርት መገናኛ ብዙሀኖችንና የቁማር ቤቶችን አጨናንቆ የነበረው አዲሱ የቸልሲ አሰልጣኝ አንቶኒዮ ኮንቴ ቀጣዩ የፕሪምየር ሊጉ ተባራሪ አሰልጣኝ ይሆናሉ፣ አይሆንም የሚለው መላመት ነበር። ዳሩ ግን ኮንቴ ጠንከር ያለ ስብስባቸውን ይዘው ገብተው ውብ በሆነ አጨዋወት የአምናውን ሻምፒዮን ሌስተር ሲቲን አንበርክከውታል። ጎሎቹም ዲያጎ ኮስታ በሰባተኛው ሀዛርድ በሰላሳ ሶስተኛው ሞስስ በሰማኒያኛው ደቂቃ ባገቧቸው ጎሎች ሶስት ለባዶ አሸንፈዋል። በኤምሬት ስታዲየም ስዋንዚን ያስተናገዱት አርሰናሎች በ ሀያ ስድስተኛው ና በሰላሳ ሶስተኛው ደቂቃ ዋልኮት ባስቆጠራቸው ጎሎች ሁለት ለባዶ ሲመሩ ቢቆዩም እጅ ያልሰጡት ስዋንሲዎች ሰላሳ ስምንተኛው ደቂቃ የመጀመሪያውን ጎል በሲገርሰና ገቡ። ከረፍት መልስ በሃምሳ ሰባተኛው ደቂቃ ኦዜል ለአርሰናሎች ሶስተኛውን ጎል አከለ። ከዘጠኝ ደቂቃ በኋላ ጎንዛሌዝ ለስዋንሲዎች ሁለተኛውን ጎል ከመረብ አገናኘ። ግራኒጃካ በሰባኛው ደቂቃ በቀይ ካርድ ከሜዳ በመውጣቱ በጎዶሎ ልጅ የተጫወቱት አርሰናሎች ነጥብ ተጋርተው ወጡ ሲባል ሳይሆን ቀርቶ አርሰን ቪንገር ሶስት ነጥብ ይዘው ወጥተዋል። በሌሎች የእንግሊዝ ፕሪሚየር ሊግ ጨዋታዎች ቦርማውስ ሄልሲቲን ስድስት ለአንድ ስቶክ ሰንደርላንድን ሁለት ለዜሮ አሸንፏል። ክሪስታል ፓላስ በዌስትሀም፣ ሚድልስቦሮ በዋትፈርድ አንድ ለዜሮ ተረትተዋል። ሳውሳምፕተን በርንሌይን ሶስት ለአንድ አሸንፏል። የሊጉ መሪ ማንቸስተር ሲቲ ከኤቨርተን፣ ዌስት ብሮም ከቶተንሃም አንድ ለአንድ በሆነ ውጤት ነጥብ በእንግሊዝ ፕሪሚየር ሊግ ዛሬ ቀዩ ሰኞ ነው። በብሪታንያ እግር ኳስ ታሪክ ከፍተኛ ግምት የሚሰጠው ቀይ ለባሾቹ የፖለቲካና የኳስ ባላንጣዎቹ ሊቨርፑልና ማንቸስተር ዩናይትድ የሚያደርጉት ጨዋታ ሲያነጋግር ሰንብቷል። ሁለቱም ቡድኖች በጋራ በመሆን የኳስ ፍቅር ላሰከራቸው ደጋፊዎቻቸው የሚዳኙበት ጊዜያዊ ሕግ አውጥተዋል ማንም ደጋፊ ስሜቱን በቅጥ ማስተናገድ ባይችልና ሌሎቹን ቢያሸብር ጨዋታው ከመጠናቀቁ በፊት ከሜዳ የሚወጣበት በመላው ዓለም ያሉ የኳስ አፍቃሪዎች በጉጉት እንደሚጠብቁት የተነገረው ጨዋታ ዛሬ በኢትዮጵያ ሰዓት አቆጣጠር ከምሽቱ አራት ሰዓት ላይ በአንፊልድ የሚካሄድ ይሆናል። የእግር ኳስ ተንታኞች አስቀድመው የእርገን ክሎፕ ሊያሸንፍ እንደሚችል ተንብየዋል። ማንቸስተር ዩናይትድ በአዲሱ አሰልጣኝ ጆሴ ሞሪኞ ከተያዘ በኋላ የለየለት ያጨዋወት መልክ ይዞ አለመታየቱን እንደ ምክንያት ተናግረዋል። ስምንተኛ ሳምንቱ የእንግሊዝ ፕሪምየር ሊግ ማንቸስተር ሲቲ ና አርሰናል በግብ ክፍያ ተለያይተው በኩል 19 ነጥብ ሁለተኛ ና ሶስተኛ ሲሆኑ ቶትንሃም በ18 ነጥብ ሶስተኛ ደረጃ ላይ ይገኛል። ዛሬ ማታ ተስተካካይ ጨዋታቸውን የሚያደርጉት ሊቨርፑሎች በ16 ነጥብ አራተኛ ደረጃ ላይ ይገኛሉ። ዛሬ ማታ በለስ ከቀናው ሊቨርፑል መሪዎቹን በኩል 19 ነጥብ ይቀላቀላል። አቻ ከወጣ አራተኛ ሆኖ ይቆያል። ይህ ሳይሆን ቀርቶ በማንቸስተር ዩናይትድ ከተሸነፉ ከማንቸስተር ጋር በኩል ነጥብ ያለበት ላይ ይቆያል። በተቀሩት የአውሮፓ ሀገራት የክለቦች እግር ኳስ ጨዋታ በስፔን ላሊጋ አትሌቲኮ ቤልባኦ ሪያል ሶሲዳድን 3 ለ2 ሲያሸንፍ ባርሴሎና ዲፖርቲቮ ላካሮኛን 4 ለ0 ረጥቷል። አትሌቲኮ ማድሪድ ግራናዳን በሰፋ የጎል ልዩነት 7 ለ1 አሸንፏል። ሪያል ቤትስ በሪያል ማድሪድ 6 ለ1 ተረጥቷል። ስምንተኛ ሳምንቱን በያዘው ላሊጋ ሁለቱ የማድሪድ ክለቦች አትሌቲኮ ማድሪድ እና ሪያል ማድሪድ በ18 ነጥብ በግብ ክፍያ ተበላልጠው አንደኛና ሁለተኛ ሲሆኑ ሲቪላ በ147 ነጥብ ሶስተኛ ባርሴሎና በ16 ነጥብ አምስተኛ ደረጃ ላይ ይገኛል። ኦሳሱናና ግራናዳ የወራጅ ቀጠናው የቀረባቸው ቡድኖች ናቸው። በፈረንሳይ ሊጓን ሬኒስ ከቦርዶ አንድ ለአንድ ተለያይቶ ነጥብ ተጋርቶ ወጥቷል። ማርሴል ሜዲስን አንድ ለዜሮ ረጥቷል። ናንሲ በፓሪስ ሴን ጀርመን ሁለት ለአንድ ተሸንፏል። ቱሉስ ሞናኮን ሶስት ለሁለት አሸንፏል። የሜዳ ቴኒስ ትላንት በተለያዩ ሀገራት አራት የፍጻሜ የሜዳ ቴኒስ ውድድሮች ተካሂደዋል። በሸንጋይ ማስተር የሜዳ ቴኒስ ውድድር ሮበርት ባቱስታን የገጠመው አንዲሙር በሶስቱም ዙር በማሸነፍ የዋንጫው ባለቤት ሆኗል። ሮበርት ባቱስታ በግማሽ ፍጻሜው የዓለም ቁጥር አንዱን የሜዳ ቴኒስ ተጫዋች ያሸነፈ ቢሆንም በፍጻሜው በሙሪ ሰባት ለስድስት ሰባት ለአንድ ና ስድስት ለአንድ ተረቷል። በሆንግ ኮንግ የዓለም ኦፕን የሴቶች የሜዳ ቴኒስ ጨዋታ ክርስቲና ማልዲቫ በካሮላይን ዋዜናክ ተሸንፋለች ፈረንሳይቷ በዴንማርክ ተወላጇ የተረታችው ስድስት ለ1 ሰባት ለስድስት ና ሁለት ለስድስት በአጠቃላይ ሁለት ለአንድ በሆነ ውጤት ነው። ኳታር በተካሄደው የ257.5 ኪሎ ሜትር የዓለም የጎዳና ላይ የብስክሌት ውድድር ስሎቫኪያዊው ፒተር ሳጋ አሸንፏል። ሳጋ ትላንት የታላቋ ብሪታንያን ሳይክሊስት ማርክ ካቬንዲሽን በመቅደም ነው የብስክሌት ውድድሩን አሸናፊ ሆነው። የዛሬውን የስፖርት ዝግጅት ከማጠናቀቃችን በፊት በምጪው ሳምንት ስለሚካሄዱት የተለያዩ የስፖርት አይነቶች እንጠቁማችሁ። የአውሮፓ ሻምፒዮንስ ሊግ በምድብስ ኢ ኤፍ ጂ ሄች የተደለደሉ ክለቦች ጨዋታቸውን በተለያዩ ከተሞች ነገ ያደርጋሉ። ከነኚህም መካከል ባየር ሊቨርኩሰን ከቶትንሃም ሪያል ማድሪድ ከሊጓር ሊዮን ከጁቬንትስ የሚያደርጉት ጨዋታ በጉጉት ከሚጠበቁት መካከል ናቸው። በጀርመን ቡንደስሊጋ ስምንተኛው ሳምንት የፊታችን አርብ ሃምቡርግ ከፍራንክፈርት በሚያደርጉት ጨዋታ ይጀመራል። በተመሳሳይ አርብ ኦሳሱና ከሪያል ቤትስ በሚደረጉ ጨዋታ የስፔን ላሊጋ ዘጠነኛ ሳምንት ጨዋታ ይጀመራል። የዩናይትድ ስቴትስ ግራንድ ፕሬክስ የመኪና ውድድርም የፊታችን አርብ የሚጀመር ይሆናል። ለዛሬ ያዘጋጀነው የሳምንቱ የስፖርት ዘገባ በዚሁ ተጠናቀቀ። አና ደምሴ ከለንደን አብሬያችሁ ቆየው። ቸር እንሰንብት።